Foreign Service Institute, Amharic Basic Course, Unit 14, Basic Sentences for Learning. Chammera. machammar, Yichamral. Benzin. Making a Benzin Chammeraling. ምን ያህል ጨምር ለዋት ሌትር አስር ሌትር ጨምርልኝ ቢፈልጉ ዘይት ቢፈልጉ ዘይቱን ል ይለዋት አዎ ጎማ ፈነዳ፣ መፈንዳት፣ ይፈነዳል። አደሰ፣ ማደስ፣ ያድሳል። ደግሞ ጎማው ሊፈነዳብኝ ነውና እባክህ አድስልኝ። ቢችሉ ጥቂት ለመቆየት ቢችሉ አዲስ ለወታለሁ። አለብኝ ስላለብኝ ተወ መተው ይተዋል። አሁን ስራ ስላለብኝ መኪናዬን ትቸው እሄዳለሁ? ሄዳለሁ ፎር ፍሎረንስ መኪናዬ ውስጥ ቤንዚን ጨምርልኝ። ምን ያህል ልጨምርልዎት? አስር ሌትር ጨምርልኝ። ቢፈልጉ ዘይቱን ልለዎት። ደግሞ ጎማዬ ሊፈነዳብኝ ነውና እባክህ አድስልኝ። ጥቂት ለመቆየት ቢችሉ አድስ እለዎታለሁ። አሁን ስራ ስላለብኝ መኪናዬን ትቼው ይሄዳለሁ። for comprehension መኪና ውስጥ ቤንዚን ጨምርልኝ። ምን ያህል ልጨምርልዎት? አስር ሊትር ጨምርልኝ። ቢፈልጉ ዘይቱን ሊለዎት። ደግሞ ጐማዬ ሊፈነዳብኝ ነውና እባክህ አድስልኝ። ጥቂት ለመቆየት ቢችሉ አድስ ለዎታለሁ። አሁን ስራ ስላለብኝ መኪናዬን ትቸው እሄዳለሁ። እዳዬን ከፈልሁ። አዲስ አበባ መስከረም ዘጠኝ ቀን አስራ ዘጠኝ መቶ ስልሳ ሶስት አመተ ምህረት ደረስኩ። ደረሰ፣ መድረስ ይደርሳል። ፈተናውን አልፎ ወደ አገሩ ተመለሰ። ባለፈው አመት ብዙ መከራ ደረሰባቸው። አባቱ ታመው ሞቱ። ሞተ፣ መሞት፣ ይሞታል። ስንቅ ስላለቀባቸው ወደ አገራቸው ተመለሱ። አለቀ፣ ማለቅ፣ ያልቃል። ሌባውን ይዞ አመጣው። ዮሐንስ ጠረጴዛውን ሰበረው። ሰበረ፣ መስበር يسابرال ترى ازا بيو هانس ما تسابره مسابر يسابرال رساسي أفا بن أفا. تفع. متفات ይጠፋል ስልክ ለአባቱ ደወለ ደወለ መደወል ይደውላል። ስልክ መደወል በበሽታ ምክንያት ወደ አሜሪካ ሄደ። የተማሪዎቹ ቁጥር ብዙ ነው። መጽሐፉን ፈልጎ አጣ። አጣ፣ ማጣት፣ ያጣል። ወደ ሐኪም ቤት መሄድ አስፈለገኝ። አስፈለገ ማስፈለግ፣ ያስፈልጋል። እጁንና እግሩን አሞታል። እጅ እግር። ወደ ቤቱ ሮጠ፣ ሮጠ፣ መሮጥ፣ ይሮጣል። እዚህ ሀገር ብዙ ዝናብ አለ። ወደ አዲስ አበባ ለመሄድ አሰበ። አሰበ ማሰብ ያስባል።